የእሮብ ምሽት መስከረም 25 2015 ዓ.ም የጋቢና ቪ ጀመረ። ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከኛ ጋር ለመቆየት ስለወሰናችሁ እጅግ አብዝተን እናመሰግናለን። ለምሽቱ የያዝናቸውን ጥንቅሮች እናስተዋውቃችሁ። በትግራይ ክልል ባለው ጦርነትና ችግር የተነሳ በምግብ እጥረት የተቸገሩ ቤተሰቦችን ከሚደግፍ ተቋም ጋር በምሽቱ ቆይታ አድርገናል። በሌላ ዘገባ ደግሞ ወጣቶችን የሚያበቃ የትስስር መድረክ የሚፈጥር አንድ አዲስ ማህበር ጋር የምናስተዋውቃችሁ ይሆናል። ሌሎች ጥንቅሮችም ይኖሩናል። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎችና ዘጋቢዎች ጋር አብራችሁን ታምሹ ዘንድ እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። ማህበረሰብ የተባለው ወጥ የወጣቶች ማህበር መቀሌ ላይ በበጎ ተግባር ላይ ከተሰማራ ሰንበትበት ብሏል። በተለይም በከተማ ውስጥ ለሚኖሩ በችግር ለተጋለጡ ነዋሪዎችን ለመመገብ የተዘረጋው ይኸው መርሃ ግብር የብዙዎችን ትኩረት እያገኘ ይገኛል። ሙልጌታ አጽባሀ ከማህበሩ አባላትና እንዲሁም ደግሞ ከተገልጋዮች ጋር ቆይታ አድርጎ ተከታዩን ከትግራይ ልኮልናል። ፍቅረሰብ የተባለ የምግባረ ሰናይ የመቀሌ ዩኒቨርሲቲ ተማሪዎች ከስድስት ዓመት በፊት ያቋቋሙት ማህበር ነው። የጎዳና ተዳዳሪዎችና አረጋውያን ሲያገዝ እንደነበረ ተነግሯል። የማህበሩ ምክትል አስተባባሪ ጎይቶም ወልዳ አብዝጊ በአሁኑ ጊዜ በትግራይ ባለው ከፍተኛ ችግር በመገንዘብ በጎዳና ምግብ በማዘጋጀት ለመቶ ሀምሳ ወገኖች የእራት ምገባ እያከናወኑ እንደሚገኙ ገልጿል። አምስት ወር በፊት ነው ያው የጀመርነው። ሞቶ አምሳ ሰውን በመያዝ ነው። እነዚህ ሰዎች ወጥቶ ሊለምኑ የማይችሉ ከአሁን በፊት በጥሩ መናወረው ወይም ደግሞ በጥሩ ኖር የነበሩት የራሳቸው ስራ የነበሩት ኢቨን ሰራተኛ መንግስት የነበሩ ናቸው። ና ልጆችም አሉ፣ ራሳቸውም አሉ። አንድ አንድ ማለት እና እነሱ ነው እየመገብን የምንገኘው። ያው የምንሰጣቸው አንድ እንጀራ በወጥ ነው ዴይሊ ማለት ነው። ቦታ አምሳ ሰዎች አሉ። ለነሱ አንድ እንጀራ በወጥ ወይም ደግሞ ኒ ሁለት ዳቦ በሩዝ ነው የምንሰጣቸው። እነሱ የመረጥ ነው፣ ከመለመን መሞት ይሻላል ብለው ስለሚያምኑት ነው። እዛ ቤታቸው ከአሁኑ በፊት የራሳቸው ስራ ስለነበራቸው መለመን ከምን ለምን መሞት ይሻለናል ብለው ስለሚያምኑት ነው። ና ያው እነሱ እኛ ደግሞ ከሚሞቱት እኛ ስንለምን ላቸው ብለን ነው የጀመርነው ስራው። ለተቸገሩ ወገኖች የሚያደርጉት የምገባ መርሃ ግብር የማህበሩ አባላት ከህዝብ ቤት ለቤት በመዞር በሚያገኙት ገቢ መሆኑ ተናግረዋል። ከበባው ምክንያት ባንክ የለም፣ ኢንተርኔት የለም፣ ሙሉ አክሰስ የለም እና ከማህበረሰቡ ያው አስር ብር ያለው አምስት አምስት እናርገው፣ ሀያ ብር ያለው አስር አስር እናርገው። በታክሲ ሊሄድ የነበረ በእግሬ ሊሄድ ብሎ ነው የሚሰጠንና ከማህበረሰቡ ነው ገቢያችን። አሁንም ለማህበረሰቡ አምን ነው የጀመር ነው። አሁንም ማህበረሰቡ ነው እያገዘን ያለው፣ ለወደፊቱም ማህበረሰቡ ነው የሚያገዘን። ምክንያቱም እኛ ኦር እንደ ሚዲየተር ከሀብታም ከሀብታሞች ለድሆች ለመከፋፈል እየከፋፈልን ነው እየሰራ ነው ያለ ነው እንጂ በጣም አስቸጋሪ ነው። ከሚያዝያ ግንቦት ሰኔ አካባቢ አሁን በጣም የላቀ ተጽናለሁ፣ የላቀ ተጽናለሁ ና እኔ እንጃ ምን እንደምናደርግ እኛም እያስቸገረን ነው ከማቋረጥ ያው ሞታ አምሳ የሞተ አምሳ ሰዎች ህይወት ይታየናል። ምክንያቱም እነሱ አንድ እንጀራ በወጥ ስንሰጣቸው ያው ግማሹ ለእራት ግማሹ ለቁርስ ነው የሚያደርጉትና ዘርዝሮ አስቸጋሪ ነው። በየቀኑ ሰባት መቶ ሃምሳ ሰዎች ለመመገብ ነበር እቅዳችን። ሆኖም ግን ህዝቡ ባለው ችግር ምክንያት በቂ የሆነ እርዳታ ማግኘት አልቻልንም ብለዋል ጎይቶም። በወጣቶቹ የእራት ምገባ እየተመገቡ ያገኘኋቸው አቶ በርሀ ኃይለማርያም ከአሁን በፊት በከተማ ጽዳት ስራ ተሰማርተው ይሰሩ እንደነበር ተናግረው ደሞዛቸው ከአንድ አመት በላይ በመቋረጡ ችግር ላይ መውደቃቸው ገልጸዋል። ባለፉት አራት ወራት በወጣቶቹ በተዘጋጀው የምገባ መርሃ ግብር ተጠቃሚ መሆናቸው ደግሞ ገልጸዋል። ከተዘጋ ደግሞ ይሄ የማታ ማታ እራት እንዳንወድቅ አደጋ እንዳንወድቅ ብሎ ራት እየሰጡ ነው ያለ ማለት ነው። ለጊዜው ይሆናል። ለጊዜው ቆንጆ ነው። ለጊዜው መተፈሳ ይሆነኛል። እዛ ቢያገኝም ልሞተ ነበር ማለት ነው። ስለዚህ መስተዋሳቸው ቆንጆ ነው። ሰርካለም በቀል የተባለች የማህበሩ አባል በአሁኑ ሰዓት ምንም ነገር የለም በዚህ ከበባ ምክንያት ምንም ነገር የለም። ኅብረተሰባችን ለራሱ በደካማ ኑሮ ነው ያለው፣ ሁላችን እንደዛ ነን። ግን በቃ ሀሳቡ ስናስረዳቸው ምክንያቱም እኛ የምንረዳቸው ሰዎች ከዚህ በፊት በጥሩ መነባብሮ ይኖሩትን ራሳቸው የሚያስተዳድሩ ናቸው። አሁን ወጥቶ ከሚለሙን ቤታቸው ዘግቶ ሞት የሚመርጡ ሰዎች ስለሆኑ ይህ ወገን ደግሞ አለኝታ ተሰምቶት ነው የሚሰጠን፣ አምስት ብር ካለ ግማሽም ቢሆን አስር ብል ቢሆን አሳፍሮን አያቅም። አንድ ብር ለራሱ ይሰጠናል። ምክንያቱም ለእኛ ተስፋ እንደሆነ አለነ ማለት በቃ እኔ እንጃ። ምንም ለህብረተሰቡ እንኳ እንኳን ቃል የለኝም። ምክንያቱም በዚህ ሰዓት ድሮ ስልን እያልን ለራሳቸው ሰው ለሰው መድረስ አለበት አይደል? እነሱም ለእኛ እየደረሱ ነው። አሁንም ከህብረተሰብ ነው፣ ቀጣይም ከህብረተሰብ ነው። ህብረተሰብ ነው የጀመረው። በመቀለ ከተማ ሌሎች ተመሳሳይ የምገባ ስራ የሚፈጽሙ ወጣቶች እንዳሉም ይህም ሊጠናከር ይገባል ብላለች ሰርክአለም። ሰው ሆነ ሰው መርዳት አለ አንድ ሰው ለአንድ ሰው ከቀመ እኔ አሁን ምንም ብር የለኝም፣ ግን በጉልበቴ ማገዝ እችላለሁ። ባለኝ አቅም ለወገን መቆም ስላለብኝ ሁሉ ሰው እኛ አባል ያለ ሁሉ ለማገዝ የተነሳሳው ሰው በቃ ስለ ሰው ስለገባ ሰው ምን መሆኑ። ሰው ስት ስትረዳ ደግሞ እርካታ አለው፣ የውስጥ እርካታ አለ። በጣም ከሚባል በላይ ደስተኛ ነው ምታው ነው። በቃ አንደኛ ነገር ደግሞ በቃ የራሳችን በቃ በህይወታችን ውስጥ በደማችን ውስጥ ገብተዋል እነዚህ ሰዎች። በጣም ነው የምንወዳቸው እና በቃ በጣም ነው ደስ የሚለው። እኔ በጣም ነው ደስታ የሚሰማኝ። ያው ደስታዬ በቃላት የሚገለጥ ደስታ አይደለም። ደግሞ አሁን መቀሌ ውስጥ ብዙ ማህበሮች አሉ እንደኛ የሚሰሩ እኛ አራት፣ ሌሎች ቁርስ፣ መክሰስ ምናምን ምናምን የሚያበላሉ። ግን በቃ ይህ ማህበር ማለት ለወገን እንዴት እንደቆመ ነው የሚያሳየው ተስፋ ነው። ለአንድ ሰው ብር ምናምን ስላገዝከው አይደለም በሳይኮሎጂ በምግብ በምንም ስታግዘው ደግሞ በጣም ደስ ነው የሚለው። እኔ በሌሎች ማህበሮች ያሉ በጣም ነው የሚደሰተው። የማህበሩ ምክትል አስተባባሪ ጎይቶም ህዝቡ እያደረገላቸው ያለው ድጋፍ ሊያጠናክር እንደሚገባ ጥሪ አቅርበዋል። ማህበረሰቡ ማገዝ አለብን። በቃ እኛ ለነሱ አምን ነው የጀመርነው ስራው። እኛ በግልወት በተለያዩ ነገሮች እየሰራን ነው። እሱም ደግሞ ቢያንስ በገንዘብ ምናምን ስፔሻሊ በትግራይ ያሉ ከትግራይ ውጭ ያሉን ያው ዲያስፖራ ትግራይ እንዲያግዙን ነው የምንፈልገው። ፍቅረ ሰብ የምግባረ ሰናይ ማህበር ሰላሳ ወጣቶች አባላት ያሉት መሆኑም ጎይቶም ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቐለም። ተመልካቾቻችን ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አማሪክ ላይ ለጋቢና ቪ እያላችሁ አድርሱን። በመቀጠል ደግሞ የምናልፈው ወደ ክብራ ፓርኪንሰንስ ተቋም ጋር ገብረ ሚካኤል ገብረ መድህን ወዳደረገው ዘገባ ነው። ቆይታ ነው። ወይዘሮ ክብራ ከበደ ስለ ራስሽ የተወሰነ ነገር ንገሪን እስኪ። በኢቶድሮ ትግራይ ነው። ትግራይ ዘረንበሳ አካባቢ ጉርማዳ ወረዳ ነው እና ያደጉትም ከወንድሜ ጋራ ደረሳ ደብረ ብርሃን መቀሌ አዲግራት ሲገድ ሆን ያደኩት መጀመሪያ ማሰብ ሰፈትኝ ዲፕሎማ ደብረዘይት ሶስት አመት፣ ግብርና ከሰራ በኋላ ወደ አለማያ ገብቼ ሶስት አመት የአለማያ ትምህርት ዲግሪን ጨረሽ መጥቼ ሶስት አመት የልማት ፕሮጀክቶች ድርጅት ነበር፣ አሁን የለም። ማዳነ ሮሂጂ ማስተረክ ሰርቼ በማለት እስ ማሃራ አሁን ሶስት አመት ሰርቼ ከዚያ በኋላ ራስ ስራ ስራ ቢሰ ስነ ሰወጣ ነው። በዚህ ይሄ ፓርኪንሰን በሚባለው ህመም መያዝ መያዝሽን ያወቅሹ መቼ ነው? ሁለት ሺህ ነው ያወቅኩት ሁለት ሺህ በፈረንጆች ምክንያቱም እዚህ ሰብ ቤት ግን ሁለት ዓመት ብ በጣም በስቃይ ንርአሎ በስቃይ ባለማወቅ ስቃይ በመሞት ግብደት አይደለም ስላላወኩ መታም የሚሆን የሚነግሩኝ ዶክተር አላገኘሁም። ምንድን ነው የሆንኩት እንደናነሽ ነው የፈለጉት ምርመራ አድርገው እና በምርመራ ስለማይታወቅ ፈርሜንሰን ደም፣ ሽንት ስለሆነ ተነስቼ ለምንም ችግር የለብሽም ደህና ነሽ ነው የሚለኝ እና ደህና ከሆንኩኝ ለምን አልሄድም ደህና ካልሆንኩኝ ለምን ሐኪሞች አይቁት የሚል ከባድ ጭንቀት ነበረ። በዛው ላይ ደግሞ ጎረቤቶች፣ የሚያውቁ ሰዎች መተት እኮ ነው ምናምን እኮ ነው ስለ እና ሐኪም በታት እ ሀኪም ቤት መተት ያለ ምናምን ስለሚል በጣም ግራ ተጋብቼ ነበረ እና በጣም ከባድ ሁለት ዓመት ነው ያሳለፍኩት። በአሜሪካ ሄጄ ፓርክንሰን መሆኑ ታወቃ ሰውየነር ነው እንደው በዚህ ህመም ከተያሽ በኋላ ምልክቶቹ ምን ይመስሉ ነበረ? ሲጀማምርሽ የነበረው ሁኔታ ምን ይመስላል? ምንድን ነው የበሽታው የህመሙ ባህሪ ባህሪ አንደኛ መንቀሳቀስ አልመቻል ነው፣ ሁለተኛ ባላንስ አለመጠበቅ ነው፣ ሶስተኛ እንደዚህ የሚያንቀጠቅጥ አለ። እንደውም አንዱ የፋርሲ ህመምተኛ ከሌላ ህመምተኛ ጋር በፍጹም አይመሳሰልም እየራሱን ያለው

የለውም። ፓርኪንሰን አሁን መጻፍ አልችልም። ያው እንደገና መናገርም ችግር አለብኝ። የፓርኪንሰን ህሙማን መርጃ ማዕከል አቋቁመሻል። ሀሳቡ እንዴት መጣ? መቼ ነው ያቋቋምሽው? ሀሳቡ ይመጣልኝ ገና እዚ አሜሪካ እያለሁ ነው። ምክንያቱም እኔ በጣም ትችግር እኔ ተምድ ያለው ብያለ እንግዲህ እስከ ማሰት ድረስ ማአት ነገር ማነበ በጣም አንባቢ ነበርኩኝ፣ ግን ስለ ፓርኪንሰን ባጭራሽ አላቅም ነበር እንኳን እስከ ማስትሬት ተምር ያላወቁት እነዚህ ችግረኞች ምንም ነገር የለላቸው ጊዜ ሆነ እውቀት የሌላቸው እንዴት አድርገው ይችሉታል ብዬ በጣም እንጨነቅ ነበረ። ዛው እነዚህ መጥቼም ብዙ ጊዜ ይወስደብኛል። ለምስራ አላውቅም፣ ምን ምን እንደምረዳቸው ስለመረ በጣም ብዙ ጊዜ ይወሰደብኝ። አንድ አስር አመት በኋላ ግን ለምን ከቤተሰቦች ገተ ለምን እንጅ አይከፈትም ተባባል አሁን አስር ዓመት ሆነው ማለት ነው። ከ11 ዓመት በፊት ይሄን ድርጅት ስታቋቁሚው ምን አይነት ፈተናዎች ገጠሙች? እንዴት ነበር ሁኔታው? በሽታው ብዙ አይታወቅም ኢትዮጵያ ውስጥ። ያጋጠመሽን መሰናክል እንዴት ታስታውሿለሽ? ከባድ ነበር መጀመሪያ። ትንሽ እንጃዎች እንጃዎች የሚባል ድርጅት ነበር

ያው ግን እሱም አያስገኙም ነበር። ተመዘገብ ተመዝግበን አስራ አምስት ሺህ ብር ነው ያበረችን ሰው እንትን አንድ ድርጅት የሰጠን አስራ አምስት ሺህ ብር። ብሯን ቤት ተከራየን፣ በቃ ገዘና ወደ ጀመርን ስራ። አሁን ድርጅቱ ከተከፈተ በኋላ እንዴት ነው ህሙማንን እየረዳ ያለው? የመርጃ ማዕከል አላችሁ ወይስ በየቤት እየሄዳችሁ ነው የምትረዷቸው? የምንረዳቸው ቤትም አብዛኛው ቤት እንሄዳለን አልጋ የያዙ ህመምተኞች ካሉ። ካልሆነ መንቀሳቀስ የሚችሉ ሰዎች እኛ ቢሮ እየመጡ እና ሆቴል ተከራይተን ስልጠናዎችን የምንሰጥ ከሆነ ሆቴል ተከራይተን ነው የምናሰለጥናቸው። እና ቢሮአችን በጣም ጠበብን፣ አይተሃታል። ፊዚዮቴራፒ ሰርቪስ መስጠት እንፈልጋለን። አሁን እዛው እዚህ ተቀምጠዋል በየቦታው ነው። ፊዚዮቴራፒ ግን በየትኛው ቦታ ቦታ ስላጣን ብቻ አምስት ሰዎች ከዘጠኝ ለ አምስት ሰዎች ነው ለጊዜ ለሶስት ወር የሚሰለጥ እሷን እነሱም ሳይ በትክክል ኢፌክት ሳያዩ ውጤት ሳየ ሌሎች ይተካ ነው። ምክንያት ሁሉም ማዳረስ አለበት እና ሴንተር በጣም ችግር አለብን። ሌላው ደግሞ ያለ ሰራተኞች ቢሮው ይበቃል፣ ግን ህመምተኞች መስል እንፈልጋለን። አሉ ልጆች ጎረቤት የማያስታማች ዝም ብለው ይሰጣሉ። በተአምር የሚኖሩ ማለት ይቻላል። እነሱን ደግሞ ብዬ ፀሎት ቤቱ በቤተክርስቲያን መስ ምናምን ይወደቋሉ እነ ሰብ ስበን ማኖር እንፈለዋለን ግን በቤት ኪራይ አይሆንም። ቤት ኪራይ ውጣ ሲሉ መቀየር አይቀርም። ውጡሰብ ተብለናል። ስንቀይር ንተኝ መለመድ ያቀሳቸዋል አዲሱን እና እሱም ችግር ነው። ብዙ ችግሮች አሉ እና ፋይናንስ ለሞ ችግር ነው። በአሁኑ ጊዜ የሚችል ልጆች ያሏቸው ልጆቻቸው ያዘቻል። ግን እነዚህ እዚ ጣል በቃ ዝም ብሎ መሬት ላይ አንድ ቦታ አንጥፎ የሚቀመጡ ምናምን፣ እነሱ ለምሳሌ ለምኖ ከምናት አይቻልም። የፓርኪንሰን አንደኛ እግርህ ወደዛ መሄድ አለበት፣ ሚመስሉ ሰው ይፈለ ሁለተኛ፣ ድምፅ አሰምተ ነው መለመን ያለብህ። ግን መለመን እንዳትችል ድምፅ የለህም እግርም የለህም ሰው ስለዚህ፣ እንደዚህ አይነት ችግረኞች አሉ እየቤት በቃ ዝም ብሎ በያ ጸሎት ቤት ተሮሮ የሚኖርና እነሱን ሰብስበን ማኖር እንፈልጋለን መጦር እንፈልግ አሁን ወደ ሰባት መቶ የሚሆኑ ተረጂዎች አሉን ብለሽናል እና ምንድነው እንዴት ነው የምትረዷቸው ምንድነው የምትሰጧቸው ገብረ ሚካኤል ከክብራ ጋር የጀመረው ቆይታ። ሙሉ ዘገባውን ለመከታተል በዌብሳይታችን ላይ ታገኙታላችሁ። ቪኦኤ አምሃሪክ ዶት ኮም ላይ ይገኛል። እንዲሁም ደግሞ በፌስቡክ ገጻችን አማሪክ ዶት ቪኦኤ ኒውስ ላይ ይገኛል። በፌስቡክ ገጻችን ላይ በአምሃሪክ ላይ ለጋቢና ቪ እያላችሁ አስተያየትና ጥያቄዎቻችሁን አድርሱን። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በኢትዮ ሳት ላይም ልትከታተሏቸው ትችላላችሁ። እዛም እንገኛለን። ወደ ተከታዩ ዘገባ ነው የምንሻገረው። ዘ ኢንስፓየርድ ዩዝ አሶሲሽን ወይም ደግሞ የወጣቶች ማህበር ከአስር ዓመት በፊት የተመሰረተ ግብረ ሰናይ ተቋም ነው። ይሄ ተቋም ወጣቶችን በተለያዩ የትስስር መድረኮች ላይ እንዲገናኙ በማ እንዲሁም ደግሞ በበጎ ፍቃድ ስራዎች ላይ እንዲሳተፉ በማድረግ ህይወታቸውን እንዲያሻሽሉ እና የለውጥ አካል እንዲሆኑ እያደረገ ይገኛል። ሀብታሙ ስዩም ከማህበሩ መስራች ልዩነ ታምራት ጋር ቆይታ አድርጎ ነበረ። ቆይታቸው ልዩነህ እራሱን ከሚያስተዋውቅበት ይጀምራል። እሺ ከልብ አመሰግናለሁ ሀብታሙ እና አንተም የምትሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኒስም ልዩነህ ታምራት ይባላል የምሰራው ድርጅት ስሙ ደግሞ በኢንስፓየርድ ኢትዮጵያን አሶሴሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው። የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ? በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአውንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው፣ ሀገር መጥቼ መቼ ነው ማገለግለው፣ ሀሳቤን እውቀቴን እይታይን ለማን ነው እንዴት ነው ማጋረው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአሁንታዊነት ሀሳባቸውን ሼር እንዲያደርጉ እንዲያካፍሉ፣ እንዲማሩና እንዲማማሩበት ይህም ደግሞ ዲጂታል ፍሬንድሽፕ ይሄ ዲጂታል ጓደኝነት እንዲመሰርትበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር ከከተማ ከከተማ ከገጠር ከሀገር ውስጥ ከውጭ ሀገር ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ ሀሳብ ነው እንዲቀያየሩ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ ሰዎች ደግሞ ካሉበት ቦታው ነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትም ኮንትሪቢዩት ማድረግ እንዲችሉ እያመቻቸ ነው። ምህዳር ነው እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው። እንግዲህ በተለይ በቴሌግራም ገጻችሁ ከ35 ሺህ በላይ ተከታዮች እንዳሏችሁ ተመልክቻለሁ። በስካሁን ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋረልን፣ እሺ። አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ፣ እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰ ወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራይ፣ ውጤታማ፣ ጤናማ፣ ሰላማዊ እና አብሮነት የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ በብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጄኔሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው ራሳቸውን መረዳት አለባቸው። ውጣቸው ያለውን መክሊት፣ ውጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪል የተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆሩ ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንዝ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ይጠጠናል። በዚህ ካምፔን ላይ ለስልሳ ያን ስልሳ ስልጠናዎችን በስልሳ የተማሩ እና የበቁ በአለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርት ጀኔሬሽን ካምፔን ላይ ማለት ነው። እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው? እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ የዲጂታል መሬት ደግሞ የሚስፋፋው የስንኮተኩተው የሚያድገው በአውንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት ቢሆን ኤንጂዎች ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አውንታዊነትን የተመረኮዘ ለአይምሮ ልማት የሚጠቀም ለህብረተሰብ ልማት የሚጠቀም ለአብሮነት የሚጠቀም ለእድገት የሚጠቅሙ መሴጆችን በማቅረብ ላይ ሰፊ ስራዎችን መስራት አለባቸው ብዬ ሲስ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልዕክቶችና ይታዎችን የታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር እራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያም ምንድን ነው ወጣቱን የሚጠቅም የሚያሳድገው፣ የሚያንጠውን መልክቶች ያቀርቡለታል፣ ያሳሰሩታል። ይሄ ከስራ ፈጠራ ከህብረተሰብ ልማት ምርቶች ሊሆን ይችላል። ከስኮላርሽፕ አንጻር ሊሆን ይችላል። ዲጂታል ፍሬንድሺፖችን ከመመስረት ሊሆን ይችላል። የተለያዩ ስልጠናዎችን በነፃ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ተጠቃሚ እና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢውት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንትሪዝም አንጻር ካለበት ቦታ ሆኖ ወንድምናየቱ በኮችንግ በሜንተርሺፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስራት አንጻር በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው። ከመለየታችን በፊት እንግዲህ በአንድ አመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ ስናደርግ አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቱኒቲ ላይ ነው ይችላል፣ ያንን መድረስ አልቻልንም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔይን በ ኢትዮጵያ ውስጥ አስራ አምስት ሚሊዮን ወጣቶችን ኦንላይን ለመድረስ አምስት ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በሁለት መቶ ሀምሳ ከተሞች ላይ ይሄንን ስራ ለመስራት አንድ ሺህ በላይ አምባሳደሮችን ሬክሬት አድርጓል። ይህም በምናደርግበት ጊዜ የነበረው ቻልንጅ እንግዲህ የኢንተርኔት አቅራቦ ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶች እና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ሕብረተሰብ የሚያሰለጥኑ አምባሳደሮችን ሬኩሬት አድርገናል። ይሄ ሁሉ ከላይሚዎች የሚያረኩ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች በጎናችን አብሮ የሚሰሩ ተቋማቶች አሉ። ግን አብዛኛው ስራ የተሰራው በበጎ ፈቃድ በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይሄንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራትሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያድገናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና የመንግስት አካላትም እንዲሁም ደግሞ የሄዶ ተቋማቶች ላይኖሩ ይችላሉ እኛ በጀመርበት ጊዜ አሁን ግን እየነቁም እያወቁም የዲጂታል ኮሚዩኒቲ ከሬድ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት። ብይነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ። ሳንኪ አመሰግናቸዋለሁ። እኛም ሀብታሙ ስዩምንና እንግዳውን እናመሰግናለን። ጋቢና ቪዮ ይቀጥላል። ፕሮግራማችንን ከማጠቃለላችን በፊት ሙዚቃ ሰምተን እንመለስ። የተከበራችሁ አድማጭ ተመልካቾቻችን የሮብ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። በሙዚቃው ትንሽ ዘና እንዳላችሁ ተስፋ እናደርጋለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በአማህሪክ ላይ ለጋቢና ቤ እያላችሁ አድርሱን። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታችኋለን። ጤና ይስጥልኝ።